ትኩረት በአፍሪካ። ደቡብ አፍሪቃ የመጀመሪያውን የብዝሃ ዘር ዲሞክራሲያዊ ምርጫ ካስተናገደች ዛሬ 30 ዓመት ደፈነች። ምርጫው ለዘመናት የጸናውን የጥቂት ነጮች የዘር መሎ ሥርዓት በይፋ የተወገደበት፣ ሕዝብ በነቂስ ወጥቶ ድምፁን የሰጠበት፣ ከፍተኛ ተስፋ ብሩህ መጻየ ዘመን ያማተረበትም ነበረ በምርጫው ውጤት መሰረት የዘር መድሎ ስርዓትን ለማስወገድ ሲታገል የነበረው የደቡብ አፍሪቃውያን የአፍሪቃ ብሔራዊ ምክር ቤት ኤኤንሲን በምህፃሩ ለድል አብቅቶ ለ27 ዓመታት በእስር የማቀቁት እውቁ የእኩልነት ታጋይ ኔልሰን ማንዴላም የፕሬዚደንትነቱን ስልጣን ሲይዙ ደግሞ ተስፋ የቋጠረው ህዝብ በደስታ ፌስታ ቦርቆ ነበረ። ያንድነት የሀገር ግንባታ ቃልም ናኛ ያኔ ቁስሉ የሚሽርበት ጊዜ መጥቷል። የሚከፋፍለንን ልዩነት የሚያስወግድ ድልድይ የምንገነባበት ጊዜ አሁን ነው። የመገንባቱ ኃላፊነት ይኛ ነው። ይህ የአንድነት ጥሪ፣ ይህ የእኩልነት መልእክት፣ ይህ የበጎ ተስፋ በጎ ቃል ከፕሪቶሪያ ሲንቆረቆር ያኔ ከዚያው ከፕሪቶሪያ ዘግቤ ነበረ። ጊዜው ይሮጣል፣ ሰውም ፈጥኖ ያልፋል። ዛሬ ኔልሰን ማንዴላ የሉም። የነ ማንዴላን ርዕይ ከግብ ለማድረስ የተባበሩ በዓለ ሲመታቸውን ያደመቁ ያደነቁት ኤፍ ደብሊው ዴክላርክ፣ ዴዝሞንድ ቱቱ፣ ፊደል ካስትሮ፣ ያሲር አረፋት፣ ቤናዚር ቡቶ፣ ልዕልት ዳያና፣ ሮበርት ሙጋቤ መለስ ዜናዊ እና ሌሎቹም በርግጥ የሉም። የደቡብ አፍሪቃ የአፍሪቃ ብሔራዊ ምክር ቤት ኤኤንሲ ግን ዛሬም ስልጣን ላይ ነው። የበጎ ተስፋ ቁንጮይቱ ሀገር ህዝብ የያኔ ተስፋ ግን ደብዘዝ፣ ምጣኔ ሀብቱ ቀሰስ ደንቀፍቀፍ፣ የደሃ ሀብታሞች ልዩነት ቦርቀቅ ማለቱ እንጂ ቀቢጸ ተስፋው ግን እርግጥ ነው አንዳንዶች የወረቀት ላይ እመርታ ቢሉትም የቅይጦቹ ሀገር ታላላቅ ለውጦችን አድርጋለች። ርዕሰ መንበሩን ጆሐንስበርግ ያደረገው የሮዛ ላክሰምበርግ መታሰቢያ ጥናት ተቋም የበላይ ኃላፊ ፍሬድሰን ጉድሉንግ እንደሚሉት ደግሞ ደቡብ አፍሪካ የመገናኛ ዘዴዎች፣ የሙያ፣ የጾታና የማህበረሰብ ማኅበራትን መብቶች አስከብራለች። we have one of the most advanced እንደ ኤልጂቢቲኪ ያሉ አናሳዎችን ጨምሮ ለሀገሪቱ ሕዝብ መሰረታዊ ጠቃሚ መብቶችን ያጎናጸፈና የሚያስከብር በዓለም ካሉ በጣም ዘመናዊ ህገ መንግስታት አንዱ የሆነ ህገ መንግስት አላት። ገለልተኛና በጣም ውጤታማ የህግ ስርዓት አላት። የደቡብ አፍሪካ ፍርድ ቤቶች ስራ ውጤታማና ገለልተኛ ነው። ይህ ደግሞ ሙስናን የመሳሰሉ ጥፋቶችን ለመዋጋት በጣም ጠቃሚ ነው። ደቡብ አፍሪካ ትምህርት፣ መኖሪያ ቤት፣ ውሃ፣ መብራት የመሳሰሉ አቅርቦቶችን ለህዝቧ እያዳረሰች ነው። ደቡብ አፍሪቃም ከዚህም በተጨማሪ ባለፉት 30 ዓመታት በጣም ንቁ ፈጥኖ ደራሽ በቅጡ የደረጀና ለየቆመለት መብት በርትቶ የሚታገል የሲቪል ማኅበረሰብ ገንብት አለችም። ይሁንና የገዢው ፓርቲ የኤንሲ ባለሥልጣናት በተደጋጋሚ የሥልጣን ሽኩቻ መቅጠማቸውና አንዳንዶቹ በሙስና መዘፈቃቸው ብዙ እንዳነጋገረ ነው። ሥርዓጥነት፣ ወንጀል፣ ድህነትና የኑሮ ውድነት ያቺ ውብ ሀብታም የቀይጦች ምድር ያስመዘገበችውን ድል እያደበዘዘባትም ነው። አብዛኛው ደቡብ አፍሪካዊ ንጹህ የመጠጥ ውሃና የኤሌክትሪክ ኃይል ያገኛል። ይሁንና የሀገሪቱ መንግሥት በሚቆጣጠረው የኃይል አቅራቢ ድርጅት የተሰገሰጉ ሙሰኞች በሚፈጥሩት ሻጥር ውሃና መብራት በየጊዜው ይቆራረጣል። የሕዝብ ምጣኔ ሀብታዊና ማኅበራዊ ፍላጎቶች በመጓደላቸው በገዢው የኤኤንሲ ፓርቲና በባለሥልጣናቱ ላይ ያለው ቅሬታ ከጊዜ ወደ ጊዜ እያየለ ነው። የምጣኔ ሀብት ተንታኝ ዳንኤል ሲልከ እንደሚሉት ኤኤንሲ እውቁ መሪው ኔልሰን ማንዴላ ገቢር ያደረጉትን የሥነ ምግባር ሥርዓት አለማክበሩ አክበሩ የሀገሪቱን ሕዝብ ክፉኛ አበሳጭቶታል። Is a deep disappointment, disgruntlement. የነጻነት ተፋላሚው ፓርቲ ኤኤንሲ በተለይ ኔልሰን ማንዴላ የደነገጉትን የስነ ምግባር ስርዓት አለመከተሉ በህዝቡ ዘንድ ጥልቅ ቅሬታና ቁጣ አስከትሏል። እነዚህ የስነ ምግባር ደረጃዎች ባለፉት ሀያ በተለይም ባለፈው አስርና አስራ አምስት ዓመታት መጣሳቸው በደቡብ አፍሪቃውያን ስነ ንቦና ላይ ከፍተኛ ድብርት፣ ቀውስና የሞራል መላሸቅ አስከትሏል። በምጪው ግንቦት በሚደረገው ምርጫ ፕሬዚደንት ሲሪያል ራማፎዛ የሚመሩት ኤኤንሲ ከአጠቃላዩ ድምፅ 50 ከመቶ እንኳን ማግኘቱ እያጠራጠረ ነው። ደቡብ አፍሪቃ ከ1990ዎቹ አጋማሽ ጀምሮ ያስመዘገበችው ታላቅ ለውጥ ክፉኛ ያሽቆለቆለው ብዙዎች እንደሚያምኑት ፕሬዚደንት ጄኮብ ዙማ ሀገሪቱን በመሩበት እንደ ግሪጎሪያኑ አቆጣጠር ከ2009 እስከ 2018 በነበረው ጊዜ ነው። ዙማ እዚያው ኤኤንሲ ውስጥና ከፓርቲ ውጭ ባሉ ታማኞቻቸው አማካኝነት የሀገሪቱ መንግስት ገንዘብ መዝብረዋል። መንግስት ከኩባንያዎች ጋር የሚያደርጋቸው ውሎች፣ ኮንትራቶች፣ የዕቃ ግዥና ሽያጮች በሙሉ የሚፈጸሙት ለዙማና ለቅርብ ታማኝ ባለስልጣኖቻቸው ጠቀም ያለ ዶላር ከሚያስታቅፉት ጋር ብቻ ነበረ። እንዲህ አይነቱ ሙስና ዋልጌነትና የመጠቃቀም ስርዓት የኢኮኖሚ ባለሙያው ሲልክ እንደሚሉት የሀገሪቱን ምጣኔ ሀብት ከማክሰሩ በተጨማሪ ለፖለቲከኞችና ለመንግሥት ሠራተኞች ንቅዘትን አስተምሯል። ይሁንና ደቡብ አፍሪካ አሁን ያጋጠማትን ፈተና ጠለቅ አድርገው የሚያስተነትኑ ወገኖች ችግሮቹ ሁሉ በዙማ ወይም በኤኤንሲ ያገዛዝ ዘመን የተከሰቱ ናቸው ብለው አያምኑም። የኔልሰን ማንዴላ መታሰቢያ ማዕከል ኃላፊ ቬርን ሃሪስ እንደሚሉት ለዘመናት የጸናው የዘር መድሎ ስርዓት ያደረሰው ጫናና መቋሰል እስከዛሬ ለቀጠለው ችግር መሰረት ነው። አሁን የሚያጋጥሙን ብዙዎቹ ችግሮች ያኔ በደረሰው ቁስል ስር የሰደዱ ናቸው የማህበረሰባችን ድር በዚያ ስርዓት ዘመን ተበጣጥሷል የማህበረሰባችንን ቁስል ለማዳን የተበጣጠሰውን ድር ለመቀጠል ዲሞክራሲን ለማጽናት ረጅም ጊዜ እንደሚፈጅብን እናውቅ ነበረ ነገር ግን ሁሉንም እረሳ ነውና ሁሉንም በአጭር ጊዜ ውስጥ መጠገን የምንችል መሰለን እንደሚመስለኝ ይህ አልጠቀመንም ደቡብ አፍሪካ ሀገር ውስጥ ካሳየችው ጥሩ መጥፎ ለውጥ ጋር በዓለም አቀፍ መድረክ ጭቆናን፣ ግፍና በደልን የምትታገል ሀገር መሆኗን እያስመሰከረች ነው። ኢትዮጵያን ጨምሮ አፍሪቃ ውስጥ የሚነሱ ግጭቶችን ለማስወገድ ሸምጋይም፣ አግባቢም፣ ሰላም አስከባሪ ሰራዊት አዝማችም፣ ገንዘብ ለጋሽም ሀገር ናት። እስራኤል በፍልስጤም ሕዝብ ላይ የምትፈጽመውን ግፍ ለማስቆምና ላደረሰችው ጥፋት እንድትጠየቅ ለማድረግ ደቡብ አፍሪካ በዓለም ፍርድ ቤት ክስ በመመስረት በዓለም የመጀመሪያዋ ሀገር ሆናለችም። የተባበሩት መንግሥታት ድርጅት ሥራና አሰራር እንዲለወጥ የቅኝ ገዥና ተገዢ ስርዓትን የሚከተለው የአፍሪቃና የምዕራባውያን ሀገራት ግንኙነት እንዲቀየርም የቅይጦቹ ሀገር አበክራ እየታተረች ነው። ፊሊፒንስ፣ ታይላንድ፣ ባንግላዴሽና ህንድን የመሳሰሉ የእስያ ሀገራትን የሚጠብሰው ከፍተኛ ሙቀት የሰው ነፍስ ሲያጠፋ፣ ለወትሮ ሙቀት ወበቅ፣ ሀሩራቸው የሚናደፈው የተባበሩት አረብ ኤምሬቶችና ኦማንን የመሳሰሉ የመካከለኛው ምስራቅ ሀገራት የሚናፍቁት ውሃ አለቅጥ ወርዶባቸው ተጥለቅልቀዋል። አፍሪቃ ምስራቅና ምዕራብ ጠረፏ ላይ ጎርፍ፣ የሰሐራ በረሃ የሚገርበት መሃል ግዛቷን ነፋስ ሲገልበው ሰንብቷል። ኃይለኛው ንፋስ ከሰሐራ በረሃ እየሰቀሰቀ ወደ ሰሜን ምዕራብ የሚያጉዘው አሸዋና ዋራ ቱርክና ግሪክ ከተሞች ላይ እየተሞጀረ ከተሞችን ወይ ባማ ቀለም አልብሷቸዋል። ዝብርቅርቁ የተፈጥሮ ክስተት ለአማኞች ያው የፈጣሪ ቁጣ ነው። ለአጥኚዎች የአየር ንብረት መዛባት በጣሙን ደግሞ ኤልኒኞ ነው። አምና ጎርፍ 300 ሰዎች ከገደለባቸው የአፍሪቃ ቀንድ ሀገራት ዘንድሮ እስካሁን ኢትዮጵያን የዘነጋት መስሏል። በዚሁ ቢዘልቅ ሶማሊያ ላይም ብዙ አልጨከነባትም። እስከ ትናንት ድረስ አራት ሰው ሲሞት ስምንት መቶ መፈናቀሉን ግን የተባበሩት መንግሥታት ድርጅት አስታውቋል። ኬንያን ግን ጎርፍ ዘንድሮም አልማራትም። ባለፉት ተከታታይ ቀናት የጣለው ዝናብ ያስከተለው ጎርፍ የርእሰ ከተማ ናይሮቢን አውራ መንገዶች ጭምር ወደ ደራሽ ወንዝነት ጉድባ ጉርጓዶችን ደግሞ ወደ ኩሬነት ቀይሯቸዋል። የኬንያ ባለሥልጣናት እንዳስታወቁት ካለፈው መጋቢት እስከ ዛሬ ድረስ ጎርፍ ከሰባ በላይ ሰዎች ወስዷል፣ በአስር ሺህ የሚቆጠር ሕዝብ አፈናቅሏል። በውሃ ከተዋጡት አካባቢዎች አንዱ የማቻኮ ወረዳ አገረገዢ ትናንት እንዳስታወቁት አደጋው የብሔራዊ ደህንነት ስጋት ነው። ያ ማቻኮስ ካውንቲ የማቻኮ ወረዳ የአደጋ መከላከያ ኮሚቴን አደራጅተናል። ኮሚቴው ብሔራዊ መንግስትን፣ የጸጥታ አስከባሪ ተቋማትን፣ ቀይ መስቀልን እያስተባበረ ነው። ከፖሊስ ከባህር ኃይል ከሁሉም ወገኖች ጋር ተባብረን እየሠራን ነው ምክንያቱም አደጋው የብሔራዊ ደህንነት ጉዳይ ነውና። ታንዛኒያ ውስጥ ጎርፍ ያደረሰው ጉዳት ከኬንያም የከፋ ነው። የሀገሪቱ ጠቅላይ ሚኒስትር ቃሲም ማጃሊዋ ትናንት እንዳስታወቁት ጎርፍ 155 ሰዎች ገሏል። ከ200 ሺህ የሚበልጥ ህዝብ አንድም አፈናቅሏል፣ አሊያም ሀብት ንብረቱን አውድሟል። ብሩንዲ ካለፈው መስከረም ጀምሮ በግጭትም በምግብ እጥረትም በጎርፍም ከ200 ሺህ በላይ ህዝብ ተፈናቅሎባታል። በቡሩንዲ የተባበሩት መንግስታት ድርጅት ተጠሪ ወይዘሮ ቫዮሌት ኬንያና ካክዮሚያ እንደሚሉት ጉርፉ የተፈናቀለውን ህዝብ ቁጥር በሃያ አምስት ከመቶ አሳድጎታል። አንድ ሴፕተምበር ከመስከረም እስከ ሚያዝያ ሰባት ድረስ 203944 ህዝብ ጉዳት እንደደረሰበት የአገር ውስጥ ተፈናቃዮች መከታተያ መስሪያ ቤት አስታውቋል። 19250 ቤቶች፣ 209 መማሪያ ክፍሎች ወድመዋል። አሁን የአገር ውስጥ ተፈናቃዮች ቁጥር በ25 ከመቶ ጨምሯል። 98000 ህዝብ ተፈናቅሏል። ከምዕራብ አፍሪቃ በተለይ ማዕከላዊ ናይጄሪያን ያጥለቀለቀው ጎርፍ ወህኒ ለወረዱ ወንጀለኞች ወይም ተጠርጣሪ ወንጀለኞች ሲሳይብ ጤና የሆነው። ባለሥልጣናት እንዳሉት ርዕሰ ከተማ አቡጃና አካባቢው ላይ ባለፈው ሐሙስ ለግማሽ ቀን የጣለው ዝናብ አካባቢውን በጎርፍ ሲያጥለቀልቀው 120 እስረኞች በውሃ የተሞላ እስር ቤታቸውን ጥለው እልም ብለዋል። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ።